የኮቪድ-19 ወረርሽኝ አርሶ አደሮችን ገበያ በማሳጣት የችግሩ ገፈት ቀማሽ እንዲሆኑ አድርጓቸዋል እየተባለ ነው። በትግራይ ክልል ደቡባዊ ዞን ለቪኦኤ አስተያየት የሰጡ በመስኖ ልማት ላይ የተሰማሩ አርሶ አደሮች ያመረቱትን ምርት ለኮሮና ቫይረስ መከላከያ ተብሎ በወጣው ሕግ ምክንያት ወደ ገበያ ማቅረብ ባለመቻላቸው ምርታቸው በማሳ ላይ ተበላሽቶ እንደቀረ ተናግረዋል። የትግራይ ክልል ግብርናና ገጠር ልማት ቢሮ የአርሶ አደሩ ምርት በህብረት ስራ ማህበራትና ህጋዊ ነጋዴዎች በኩል ወደ ገበያ እንዲቀርብ እየተሰራ ነው ብሏል። ሙሉጌታ አጽባሐ ዝርዝሩን ይዟል። በትግራይ ክልል ባለፈው ሐሙስ ለመጀመሪያ ጊዜ በኮሮና ቫይረስ የተያዙ አራት ሰዎች ከተገኙ በኋላ በትናንትና ሁለት ደግሞ ሁለት ሰዎች ኮሮና ቫይረስ እንደያዛቸው ተረጋግጧል ብለዋል። የትግራይ ጤና ጥበቃ ቢሮ ምክትል ኃላፊ ዶክተር ርኤ ኢሳያስ። ዶክተር ርኤ ለቪኦኤ እንደተናገሩት ትናንት እሁድ በክልሉ በተደረገው የ86 ሰዎች የናሙና ምርበራ ሁለት ሰዎች ቫይረሱ እንደተገኘባቸው ተረጋግጧል። በክልሉ እስካሁን ቫይረሱ የተገኘባቸው ስድስት ሰዎች ሲሆኑ ሁሉም ከጅቡቲ የመጡ ናቸው ብለዋል። እነዚህ ወገኖችም ወደ ማከሚያ ማዕከሉ ተወስዷል። የጤና ሁኔታቸው አሁን ጥሩ በሚባል ሁኔታ ነው ያሉት፣ ምርመራ የተወሰደበት ዋና ምክንያት ከጅቡቲ ስለመጡና ከጅቡቲ የሚመጣ መኪና ወይ ደግሞ ከባድ አሽከርካሪዎች ስለሆኑ በሚል ስትራቴጂካሊም ተጋላጭ ከሚባሉ ቦታዎች የመጡ በመሆናቸው ምልክት ሳያሳዩ ሳምፕል የተወሰደ ወይ ደግሞ ምርመራ የተደረገላቸው በቫይረስ ተጠቂ መሆናቸው ከተረጋገጠ በኋላ ወደ ማከማያ ማዕከሉ ተወስደዋል ማለት ነው። እስካሁን የባለፈው ከአንድ ሰው ጋር ንክኪ የነበራቸው እንዲሁም ንክኪ ይኖራቸዋል ተብሎ የተጠረጠሩ ከሌሎቹ ጋር ሰዎች ወደ 64 አካባቢ ገደማ ደርሰዋል አሁን። ስለዚህ እነሱም ሁሉ በለይቶ ማቆያው ነው ያሉት። የጤና ሁኔታቸውም በተሻለ ደረጃ ነው ያለው። ዶክተር እንደገለጹት እስካሁን ሁሉም ሰዎች በመልካም ጤንነት እንደሚገኙና ምልክትም አላሳዩም ሲሉ ገልጸዋል። ከጅቡቲ የሚመጡ አሽከርካሪዎችና ረዳቶቻቸው ቫይረሱ ለመከላከል ሲባል ወደ መቀለ ከተማ ከመግባታቸው በፊት በለይቶ ማቆያ እንዲገቡ እየተደረገ ነው። ቫይረሱ በክልሉ ከመግባቱ በፊት የከባድ ጭነት አሽከርካሪዎችና ረዳቶች ንብረቶቻቸውን ካራገፉ በኋላ ነበር ወደ ለይቶ ማቆያ የሚገቡት። ከዚህ ቀደም ሲደረግ የነበረው ምንድን ነው? ቀጥታ ይገቡና ይሄ ደረቅ ወደቡ አካባቢ መኪናቸውን አቆሞ ወደሚመለከተው ወይ ደግሞ የተዘጋጀላቸው ለይቶ ማቆያ መሄድ ነበረ ሲሰራ የነበረው። በመሀል የተወሰኑ ክፍተቶች ስለነበሩ ያንን ክፍተት ለማስተካከል አሁን ሹፌሮች ገና ከመግባታቸው መግቢያ ቦታዎች ላይ ለጊዜው እዚያ መኪኖቹ ቆሞ አስፈላጊ የሚባለው የኢንፌክሽን ፕሪቬንሽን ሁኔታዎችን ተሰርቶ እነሱም ቀጥታ ከዛ ወደ ለይቶ ማቆያ የሚገቡበት ሁኔታ እየሰራን ያለ ነው። ይሄ በተሻለ መንገድ እንዴት ማስኬድ እንችላለን የሚል አሁንም ከሚመለከታቸው አካላት እየተነጋገርበት ነው ያለ ነው። በተሻለ መልኩ የኢኮኖሚ ሁኔታውንም በማያዛባ መልኩ ለሁሉም በሚመች መልኩ እንዴት ማስኬድ እንችላለን የሚል ከዚህ በፊትም ስንሰራበት ቆይተናል። አሁን ደግሞ በተሻለ መንገድ ልንሰራበት የምንችልበት አኳን እንዴት ሊሆን ይችላል የሚል ምክክሮች እያደረግን ያለ ነው። ምክትል ኃላፊው እንደተናገሩት ከሱዳን በኩ ስጋቶች ስላሉ በተለይ በህገወጥ መንገድ ለሚገቡ ሰዎች ለመቆጣጠር ጥረት እየተደረገ ነው ብለዋል። በትግራይ ቫይረሱ ስለተያዙ ሰዎች የሚወጡ ሪፖርቶች እንደ ሌሎች ክልሎች ቀድሞ በፌዴራል ጤና ጥበቃ ሚኒስቴር እየተገለጸ አይደለም ብለን ለዶክተር ጠይቀን የጤና ጥበቃ ሚኒስቴር የ24 ሰዓታት ውጤት ይፋ ካደረገ በኋላ የተገኘ ውጤት በመሆኑ ለጤና ቁጥጥርና ክትትል እንዲያመች ነው ቀድመን ይፋ ያደረግ ነው ብለዋል። ካሁን በኋላ ግን የምርመራ ስራዎች የጤና ጥበቃ ሚኒስቴር ው ውጤቶች ይፋ ከመደረጉ በፊት ለማጠናቀቅ እንሰራለን ሲሉ ገልጸዋል። የምርመራ ውጤት የሚወጣበት ሰዓት መለያየት ነው እስካሁን ያለው ይሄ ማለት ምንድን ነው? ጠዋት ነው ብዙ ጊዜ የፌዴራል የሚወጣው። የእኛ እንደ አጋጣሚ ሆኖ ካለው መጀመሪያ አካባቢ ስንጀምርም የሪኤጀንቱ የተለያዩ የባለሙያም እንደዚህ እንደዚህ እኩል አቅም ከፌዴራል ጋር ባለመኖሩ ትንሽ የመዘግየት ሁኔታ ነበረና ያንን ዝም ብለን እንደጀመር ነው ነበር የቀጠል ነው። ስለዚህ ኢሚዲየትሊ ሪዛልት ሲወጣ ነው ይፋ እያደረግን ያለ ነው። በሁለት ምክንያት አንደኛ፣ ኮንታክት ሬሲንግ የሚባላል ኢንኬዝ እነዚህ ሰዎች፣ ቫይረሱ ያላቸው ሰዎች ከለይቶ ማቆያ ውጭ የነበሩ ከሆኑ ቶሎ ኮንታክት ሬስ ለመስራት ነው ሊት ለይቶ ማቆያም ካሉ ወደ ማከሚያ ማዕከል የሚሄዱበት ሁኔታ ማዘጋጀት ስላለብን ወይ ደግሞ መስራት ስላለብን ኢሚዲት በወጣበት ሰዓት ኢንፎርም እናደርጋለን። ኢንደሚንታይም ለሕዝቡም በጊዜው በሰዓቱ ኢንፎርሜሽን ወይ ደግሞ እንደዚህ ያለ ነገር የማግኘት መብትም ስላለው፣ ከዚህ አንጻር ካልሆነ በስተቀር ሌላ ምንም ምክንያት የለውም። ስለዚህ ሙሉ በሙሉ የሙያ ጉዳይ ነው የሚሆነው። ግን ይህንን በዚህ አይቀጥልም። ስለዚህ ከፌዴራል ጋር የተነጋገርን ወደ አንድ የሚመጣበት ሁኔታ እናመቻቻለን። በትግራይ ክልል ሁለተኛ የመመርመሪያ ማዕከል በአክሱም ዩኒቨርሲቲ ተዘጋጅቶ በትናንትናው ዕለት ተመርቀዋል። የመመርመሪያ ማሽኑ በ24 ሰዓታት ውስጥ የ1080 ናሙናዎች መመርመር ይችላል ተብሏል። ለአሜሪካ ድምፅ ሙልጌታ ጽብሀ መቀለም።